የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። የዛሬ ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ ጀመርን። ለምሽቱ ከያዝናቸው ፕሮግራሞቻችን ጥቂቶቹን እናስተዋውቃችሁ። የአገር ውስጥ መፈናቀል በጊዜ መፍትሄ ካላገኘ በሕፃናት ላይ እየደረሰ ያለው ስነ ልቦናዊና አካላዊ ጉዳት በጊዜ መፍትሄ ካልተበጀለት ለመላው ሀገር የሚተርፍ ጦስ እንደሚመዝ በሕፃናት ላይ የሚሰሩ የረዴ ድርጅቶች እያሳሰቡ ነው። ግጭት በተነሳ የተፈናቀሉ ልጆች እንደ ሌሎች የእድሜ ኩያቸው መማር ሲችሉ የቤዝ የሆነውን የሰው ልጅ መፍት ተለቅሰው ከትምህርት ገበታ ውጭ የሆነ ነገር ነው። የሕፃናት አድን ድርጅት የሰብአዊ እርዳታ ከፍተኛ አስተባባሪ ሮባ ሀላክ ናቸው። ሙሉ ዘገባውን ከዜና በኋላ ይዘን እንመለሳለን። በዩናይትድ ስቴትስ የኢትዮጵያ አምባሳደር ሆነው በቅርቡ የተሾሙት ፍጹም አረጋ በሜሪላንድ በዋሽንግተን ዲሲ፣ በቨርጂኒያና በአካባቢው ከሚገኙ ኢትዮጵያንና ትውልድ ኢትዮጵያን ጊዮራን ጋር የመተዋወቂያ ምሽት አዘጋጅተው ቅዳሜ ዕለት የኤምባሲውን በር ክፍት አድርገው ትውለዋል። ብዙ ብዙ ስራ ስለሚጠብቀን ዜጎቻችንን ይበልጥ ከሚያሰለች ጆሮ ጭው ከሚያደረግ የሕዝባችንን ኑሮ ወደፊት ከማይገፋ ወሬዎች ወጥተን ወደ ምርት የሚያስገቡን ወደ ኤክስፖርት የሚያስገቡን ቴክኖሎጂዎች ላይ ስራዎች ላይ በአይቲ ደግሞ ፈጠን ያሉ ያላካካስናቸውን በቴክኖሎጂ ተጠቅመን ወደዛ ደረጃ እንድንሸጋገር የሚያደርጉ ስራዎችን መስራት ይኖርብናል። ብዙ የቤት ስራ አለብን። ከወሬ እንውጣ። እነዚህንና ሌሎች ለምሽቱ ያዘጋጀናቸውን ቅንብሮች ይዘን አብረናችሁ እናመሻለን። የሙዚቃ ግብዣም ይኖረናል። ከጋቢና ቪኦኤ ጋር አብራችሁን ከአድማስ ተሻገሩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። በቀዳሚው ዘገባችን መፈናቀል የሚያስከትለውን ጣጣ የተመለከተ ዘገባ ይኖረናል። በሀገራት ውስጥ በሚፈጠር የሀገር ውስጥ መፈናቀል ላይ ትኩረቱን አድርጎ በምህፃሩ አይዲኤምሲ የተሰኘ ተቋም ከሰሞኑ ባወጣው ሪፖርት እስከ አውሮፓውያኑ ታህሳስ 31 2018 ዓ ም ባለው ጊዜ ውስጥ በተደረገ ቆጠራ ኢትዮጵያ ውስጥ ወደ ሶስት ሚሊዮን የሚጠጉ ዜጎች በግጭቶች ምክንያት ከቀያቸው እንደተፈናቀሉ ይፋ አድርጓል። ግጭትና መፈላቀሉ ሁሉንም የህብረተሰብ ክፍሎች የነካ ቢሆንም በይበልጥ ደግሞ ጉዳቱን ያሳረፈባቸው በህጻናትና ሴቶች ላይ ስለመሆኑ የረዴት ድርጅቶቹ በተደጋጋሚ አስገንዝበዋል። የተባበሩት መንግስታት ድርጅት የህጻናት አድን ድርጅት ወይም ዩኒሴፍ ያለፈው የአውሮፓውያን ዓመት ጥቅምት ላይ ይፋ ባደረገው ሪፖርት አንድ ነጥ 25 ሚሊዮን ኢትዮጵያውያን ህጻናት ከቀያቸው የመፈናቀል ክፉ እጣ እንደገጠማቸው ይፋ አድርጓል። ይህ ሁኔታ በህጻናት ላይ እያደረሰ ያለው ስነ ልቦናዊና አካላዊ ጉዳት በጊዜ መፍትሄ ካልተበጀለት ለመላው ሀገር የሚተርፍ ጦስ እንደሚመዝ በህጻናት ላይ የሚሰሩ የረድኤት ድርጅቶች እያሳሰቡ ነው። ከእነዚህ ድርጅቶች መካከል አንዱ የህጻናት አድን ድርጅት የተሰኘው ተቋም ነው። ከተቋሙ ባለሙያዎች ጋር ቆይታ ያደረገው ሀብታሙ ስዩም ግጭቶች በኢትዮጵያውያን ህጻናት ላይ እየፈጠሩት ስላለው ዘርፈ ብዙን ዛል ጫና ጠይቆ ተከታዩን ዘገባ አዘጋጅቷል። ግጭት በበረታባቸው የኢትዮጵያ ክፍሎች ለሚኖሩ ሕፃናት የሰላም ናፋቂ መዝሙር ከሁል ጊዜው በላይ ትርጉም የሚኖረው ይመስላል። የሰላም እጦት፣ የግጭቶች መደራረብ ከበርካታ የልጅነት ስጦታዎቻቸው ከልጅነት መብታቸው ጋር አቆራርጧቸዋልና በሥራ ምክንያት ሕፃናቱና ቤተሰቦቻቸው የተጠለሉባቸውን ስፍራዎች ሲቃኙ ለባጁት የሴቭ ዘ ችልድረን ከፍተኛ ሰብዓዊ እርዳታ አስተባባሪ ሮባ ሐላኬ ያለፉት ሁለትና ሦስት ዓመታት ፈታኝና አሳዛኝ ዓመታትም ነበሩ። ግጭት በተነሳ የተፈናቀሉ ልጆች እንደ ሌሎች እድሜ እኩያቸው መማር ሲችሉ ነገ ብራይት ፊቸርን ማየት ሲችሉ ያንን እድላቸው በግጭት ተፈናቅለው የቤዚት የሆነውን የሰው ልጅ መፍት ተነጥቀው ከትምህርት ዘመታ ውጭ የሆነው ስታይ ግብን የሚነከል የተባበሩት መንግስታት የህጻናት መርጃ ድርጅት ባለፈው የአውሮፓውያን ዓመት መጀመሪያ ላይ ይፋ እንዳደረገው በግጭቶች ምክንያት ጎጆ ቀልሰው ከሚኖሩበት ስፍራ ለመፈናቀል ከተገደዱ ወደ ሶስት ሚሊየን የሚጠጉ ኢትዮጵያን መካከል ግማሹ ሕፃናት መሆናቸውን ይፋ አድርገዋል። እኒህ ህጻናት በእያንዳንዷ ቀን የሚጋፈጡት ችግርና ክፉ ገጠመኝ ከብዙ እድልና መብቶቻቸው የሚነጥል አይነት ነው። በሴቭ ዘ ችልድረን ድርጅት ውስጥ በህጻናት ጥበቃና ፍልሰት ክፍል ኃላፊ የሆኑት ወይዘሪት ጽዮን ተፈራ እንደነገሩን በመፈናቀሉ ምክንያት ሕፃናቱ በመልካም ትዝታና እንክብካቤ ሊሞላ የሚገባውን የልጅነት ዘመናቸውን እየተነጠቁ ነው። ጠቅለል ካለው ብንጀምር አጠቃላይ የሆነ ይሄ ቤዚክ ወይም መሰረታዊ የሆኑ ፍላጎቶች አሉ። የህጻናት የምግብ፣ የአልባሳት፣ የመጠለያና ትምህርት የማግኘት የመሳሰሉት የህክምናን የማግኘት ሁኔታዎች አሉ። እዛ ላይ ብዙ ጊዜ ህጻናት ያንን ድጋፍ የማግኘታቸው ሁኔታ እንደሚቀንስና ለተለያዩ ችግሮች እንደሚጋለጡ ያሳየናል ጥናቶች። ከዛ በተጨማሪ ህጻናት ትምህርት ገበታ ላይ የመግባታቸው ሁኔታ ያንሳል። በተለይ መፈናቀል ሁኔታ ከተፈጠረ ከትምህርታቸው ይጓደላሉ ማለት ነው። ከሱ በተጨማሪ ጠቅለል ያለውን ሌላው ነገር ብናይ በተለይ ደግሞ የመፈናቀሉ ሁኔታ ከግጭት የተነሳ ከሆነ ህጻናት ብዙ አይነት ቫዮለንስ ወይም ጠብነት ያላቸው የተለያየ ግጭቶችን ያሉ፣ ያ በራሱ ህጻናቱ ላይ የሚፈጥረው የሳይኮሎጂካል ችግር አለ። ዲስትረስ ሊፈጥር ይችላል እና ሳይኮሎጂካል ሳፖርት ይፈልጋሉ ማለት ነው። ኤክስትሪም ሲሄድ በዛ ውስጥ እንግዲህ የከፋ ሲሆን፣ ሞትንም ሊያዩ ይችላሉ ሰዎች እርስ የሚጋጁበትን ሁኔታ ሊያዩ ይችላሉ። ሕጻናቱ የሚጋፈጧቸው ችግሮች እኒህ ብቻ አይደሉም። ውሃና ምግብን የመሰሉ ጊዜ የማይሰጡ ነገሮችን ለማግኘት ከተጠለሉበት ቦታ ርቀው ሲማስኑ ጠለፋና ወሲባዊ ጥቃትን ለመሰሉ የስነ ልቦናና አካል ስብራትን ለሚተዉ ችግሮች ዳግመኛ እንደሚጋለጡም ኃላፊዋ አክለው ነግረውናል መሰል ችግሮችን የሚጋፈጡ ልጆች በአራቱም የሀገሪቱ አቅጣጫዎች ይገኛሉ ሰሜን ደቡብ ምዕራብና ምስራቅ ኢትዮጵያ የተቀማ ልጅነትን በየቀኑ የሚያስተውሉ ስፍራዎች ሆነዋል። አቶ ሮባ ሐላክ ተፈናቃዮች የሚገኙባቸውን ዋና ዋና ስፍራዎች ያስታውሱናል ግሪጎሪያን ከሌንደር ከሰፕተምበር ሁለት ሺህ አስራ ሰባት ጀምሮ ነው በሶማሌ እና በኦሮሚያ ክልሎች መሀል በተነሳው ግጭት ወደ አንድ ሚሊዮን ሰው በተፈናቀለበት ጊዜ ጀምሮ በተለያዩ የኢትዮጵያ ክልሎች ሰዎች ሲፈናቀሉ አይተናል። አሁን ባለን መረጃ በኦሮሚያ በባሌ ዞን እንዲሁም በምስራቅና ምዕራብ አረርጌ ዞን በቦረና በወለጋ ተፈናቃዮች ይገኛሉ። እንዲሁም በአማራ በሴንትራል አማራ እና ኖርዝ ጎንደር አካባቢ ተፈናቃዮች ይገኛሉ። እንዲሁም በቤንሻንጉል ጉሙዝ ክልል በደቡብ ክልል ደግሞ በገዲዮ ዞን እና እንዲሁም በምስራቅ እና ምዕራብ ጉጂ ዞኖች ተፈናቃዮች ካምፕ አድርገው የሚገኙበት ቦታዎች ናቸው። በጥቂቱ በህጻናቱ ላይ የሚደርሰው የዕለት ተዕለት ሰቆቃ በህጻናቱና ቤተሰቦቻቸው ላይ ብቻ የሚቀር አይደለም ሲሉ የሚያስታውሱት ባለሙያዎቹ ችግሩ የበለጠ ተንሰራፍቶ የተጨማሪ ሚሊየን ህጻናት ተስፋ እንዳይመክን መደረግ አለበት የሚሉትን መላም ይመክራሉ። በሴቭ ዘ ችልድረን ድርጅት ውስጥ የህጻናት ጥበቃና ፍልሰት ክፍል ኃላፊ የሆኑት ወይዘሪት ጽዮን ተፈራ ችግሩ በተወሰኑ ወገኖች ጥረት ብቻ የሚሽር አይደለም ይላሉ። ይህንን ለአንድ አካል ብቻ የምንተው ነገር ነው ብለን አናስብም። ህጻናትን ደህንነት ለመጠበቅ ሁሉም የራሱ ኃላፊነት እና ተቀናጅቶ መስራት ያለበት ሁኔታ አለ። ሁሉም ስልዛ ላይ መንግስት አለ። ያው በዋና አስፈጻሚነት ሀገሪት ውስጥ ያለውን ፖሊሲዎች፣ ስትራቴጂዎችን፣ ህጋትን የተለያዩ ነገሮችን የማስፈጸም መንግስት ቢሆንም ከዛ በተጨማሪ ግን ማህበረሰቡ ኃላፊነት አለበት። በዋናነት ማህበረሰቡ ነው የሚያውቀው ያለውን ችግር፣ ማህበረሰቡ ነው ደግሞ ለዚያ መፍትሄን ማምጣት ይችላል ብለን የምናምነ ቀስ በቀስ መዘርጋት ያለባቸው ብልሃቶች እንዳሉ ሆነው አጣዳፊ ሰብአዊ ድጋፍ መቸር አለበት ሲሉ የሚያሳስቡት ደግሞ የድርጅቱ ከፍተኛ ሰብአዊ እርዳታ አስተባባሪ አቶ ሮባ ሀላክ ናቸው። የሰብአዊ እርዳታዎች ባሉበት ማግኘት ይኖርባቸዋል። የሰብአዊ እርዳታዎች መቀጠል አለባቸው። ጎን ለጎን ደግሞ የተለያዩ ክልል አመራሮችም ሆነ የፌደራል መንግስት ኦረዲ የጀመረውን የሰላም እና የእርቅ ፕሮሴስ አፋጥ ነው ሰዎቹ ወደ ቀያቸው ተመልሰው በሰላም እንዲኖሩ ማድረግ መቻል ይኖርበታል። ባሉበት ቦታ ደግሞ የሚገባቸውን የሰብአዊ እርዳታ እንዲያገኙ መንግስት ካሉት የሰብአዊ እርዳታ ድርጅቶች ጋር በመተባበር አስፈላጊውን የሰብአዊ እርዳታ ማቅረብ አለበት። እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ Radio Sakali Amerika Ra Gabina Gambino, B -O -N በዩናይትድ ስቴትስ የኢትዮጵያ አምባሳደር ሆነው በቅርቡ የተሾሙት ፍጹም አረጋ በሜሪላንድ በዋሽንግተን ዲሲ በቨርጂኒያና በአካባቢው ከሚገኙ ኢትዮጵያንና ትውልድ ኢትዮጵያያን ጊዮራን ጋር የመተዋወቂያ ምሽት አዘጋጅተው ቅዳሜን የኤምባሲውን በር ክፍት አድርገው ትሏል። እዚህ ኤምባሲ ለመጀመሪያ ጊዜ የገባው የሚል አስተያየት ከሚሰጡ ተሳታፊዎች አንስቶ ብዙ ሰዎች በዝግጅቱ ላይ ታድመዋል። ብዙ የቤት ስራ አለብን ያሉት አምባሳደር ፍጹም ወር ያቁመን ወደ ስራ መግባት አለብንም ብለዋል። ስለ ኢትዮጵያ የሰላም ሁኔታ ተጠይቀውም በእርግጠኝነት የሰላሙ ሁኔታ ይመለሳል ብለዋል። ዝግጅቱን የተከታተለችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች። ዝግጅቱ በተለያዩ የሃይማኖት አባቶች ጸሎት አስጀምረው ወደ መድረክ የወጡት አምባሳደር ፍጹም አረጋ የኢትዮጵያን ኤምባሲ ማስተዳደር ኃላፊነት ተቀብለው በጀመሩ በአንድ ወር ውስጥ ከኢትዮጵያውያንና ትውልደ ኢትዮጵያ ግዩራን ወይም ዲያስፖራ አባላት ጋር በአካል ለመተዋወቅ በመቻላቸው ደስታቸውን ገልጸው የቤተሰብን ሰላም በመጠየቅ ነበር ንግግራቸውን የጀመሩት። ይህ ኤምባሲ የእናንተ ቤት ነው። የእናንተ ኤምባሲ ነው ካሉ በኋላ ከተለያዩ ሰዎች ጋር ባደረጉት ንግግር እንደተረዱት ከዚህ ቀደም ለብዙዎች ባይተዋር ሆኖ የቆየው የኤምባሲ ሁኔታ እንዳይደገም በጋራ ሊሰራ እንደሚገባ አሳስበዋል። አምባሳደር ፍጹም በመተዋወቂያ ንግግራቸው ላይ የዲያስፖራ ማህበረሰቡ በአገዋ በትረስት ፈንድ፣ በመዋለ ንዋይ ፍሰት፣ አገራቸውን በማስተዋወቅ የፋይናንስ ተቋማትን ድርሻ በመግዛት በተለያዩ ዘርፎች መሳተፍ እንዲችሉ ጥሪ አቅርበዋል። በአጠቃላይ እርስ በርስ የመደጋገፍ ጥያቄን አቅርበዋል። ከዝግጅቱ በኋላ በቪኦኤ የፌስቡክ ገጽ ላይ በቀጥታ ስርጭት አጠር ያለ ቆይታ አድርገን ነበር። ለመሆኑ ኢትዮጵያ ምን እንድትሆን ይፈልጋሉ? ስል ጠይቂያቸዋለሁ። ኢትዮጵያ የዛሬ 445 ዓመት በጣም የሚገርም የኢንዱስትሪላይዜሽን ጎዳና ይዛ ነበር። በመሃል በብዙ በደርግም እንደገና ከዛ በኋላም የተሻለ መስራት እየቻለን ብዙ የቀሩ ነገሮች አሉ። አንድ ሀገር እድገቱ የሚለካው በህዝቦቹ በህዝቦቿ ውስብስብ ምርቶችን በማምረት አቅም ላይ ነው። ከአሁን በፊት ጂዲፒ ነበረ መለኪያ ተደርጎ ሲወሰድ የነበረው። የኢኮኖሚ እድገት ሲባል አጠቃላይ የሀገሪቱ ምርት ነበር የሚወሰደው። ከዛም ደግሞ ጂዲፒ ፐር ካፒታ ይወሰዳል። የድህነት መቀነስም ብዙ ነገሮች እንደመመዘኛ ሁመን ዴቨሎፕመንት ኢንዴክስ በሚልም ወጡ። አሁን ግን የደረስንበት ደረጃ በዓለም ገበያ ላይ ከፍ ያለ ዋጋ እና ዳይቨርሲፋይድ የሆኑ ምርቶች አምርቶ የድርሻውን መወጣት የሚለው ላይ ከሱ አንጻር ብዙ ብዙ ስራ ስለሚጠብቀን ዜጎቻችንን ይበልጥ ከሚያሰለች ጆሮ ጭው ከሚያረግ የህዝባችንን ኑሮ ወደፊት ከማይገፋ ወሬዎች ወጥተን ወደ ምርት የሚያስገቡን ወደ ኤክስፖርት የሚያስገቡን ቴክኖሎጂዎች ላይ ስራዎች ላይ በአይቲ ደግሞ ፈጠን ያሉ ያላካካስናቸውን በቴክኖሎጂ ተጠቅመን ወደዛ ደረጃ እንድንሸጋገር የሚያደርጉ ስራዎችን መስራት ይኖርብናል። ብዙ የቤት ስራ አለብን። ከወሬ እንውጣ። ይህንን ደግሞ ማድረግ የሚያስችል የሚያስደንቁ ልጆች አሏት እዚህ ሀገርም አገር ቤትም። ስለዚህ ይህን በማድረግ አገራችን በጣም በጣም ታላቅ እንድትሆን ማድረግ እንችላለን። በጣም ብዙ ምቹ ሁኔታዎች አሏት። ስለዚህ ይህንን እንችላለን ብለን የመነሳት የመነሳትና ከዛም ደግሞ የመቻል አቅማችንን እያሳደግን በስራ ውስጥ ማለት ነው እንድንሄድ ነው እኔ የምመኘው ማለት ነው። በዚሁ ዝግጅት ላይ የተገኙት የአዲስ አበባ ከተማ ከንቲባ ታከለ ኡማ ኢትዮጵያ ሀገራችሁ፣ አዲስ አበባ ደግሞ ከተማችሁ ናት፣ በጋራ እናቃናት ብለዋል። ለቀጣይ ስራ ያግዝ ዘንድ መስሪያ ቤታቸው ያሳለፈውንም ውሳኔ ይፋ አድርገዋል። ለዚህ ሀገር ላላችሁ ኢትዮጵያን ብቻ የሚሰራ ኦፊስ ዴዲኬት እናደርጋለን። ለምን በደዛ ለምንድ እንደሆነ የምናረገው ወደ ከተማ አስተዳደር ስትመጡ የኛ ቢሮክራሲ እንዳግዳችሁ ስለሚፈልግ ማለት ነው። የጋራ ከተማዎች የኤምባሲው ዝግጅት ወንበር ከቦ ከመቀመጥ ለየት ያለ በአዳራሹ የተገኘው ሰው ከአምባሳደር ፍጹምና ከዲፕሎማቶች ጋር እየተዟዟረ የሚተዋወቅበት አድራሻ የሚያቀርብበት አይነት ዝግጅት ነበር። አምባሳደር ፍጹም በዚህ መልክ ወንበር እንዳይኖር አድርገን ሴታፕ ስናደርገው ሰው ነጻ ሆኖ እየተዘዋወረ ወዳጆቹን እየጠየቀ ደህንነቱን እያወራ እያወጋ ቦታም እንዳይጠባው ጭምር ወንበር አስወጥተን ነው ያካሄድነው ማለት ነው። ይህ በራሱ ያሰብነውን አሳክቷል ብዬ ነው ማስበው። ለምሳሌ እኔ በተለመደው የስብሰባ አይነት መልክ ቢሆን መድረክ አካባቢ ከሚኖሩ ሰዎች በስተቀር ሌሎችን ላላገኝ እችል ነበረ። አሁን ያለማጋነን ከሁሉ ሰው ጋራ ብዬ ማለት ቢከብደኝም ሊያገኙኝ ከፈለጉ ሰዎች ጋር በሙሉ ተገናኝቻለሁ። እንደ ስካኒንግ በወፍ በረርም የሚያሳስቧቸው ነገሮች ምን እንደሆኑ ምን ላይ ትኩረት ባደርግ እንደሚመርጡ ቢሮ መጥተው ቀጠሮ ይዘው በስፋት መነጋገር እንደሚፈልጉ ክፍተት ያሏቸው ቶሎ መሻሻል ይችላሉ። አንዳንዶቹ ምርጥ አይዎች ሁሉ ምርጥ ሀሳቦችን ሁሉ አምጥተዋል። ወጣቶችም በወጣትነታቸው ሌሎችም እንደዛው ማለት ነው የሚበዛው ቀጠሮ ይዘው ለመነጋገር ነው። ስለዚህ በቀጣይ እንግዲህ እየመከርን ዳል ማለት ነው እና ደህንነታቸውንም የበለጠ ለመጠያየቅ እድል ፈጥሮናል። በኢትዮጵያ ኤምባሲ የዲያስፖራ ዘርፍ ሚኒስትር አማካሪ አቶ ደመቀ ያሽፈራው በዚህ ኤምባሲ ውስጥ ቀደም ሲል ሲሰሩ አውቃቸው ነበርና ከዚህ ቀደም ዝግ የነበረው ኤምባሲያችሁ አሁን ተከፍቷል በግል ምን ስሜት አለው ብያቸዋለሁ። በጣም ጥሩ ትክክል ነሽ። ከዛ በፊት እኛ እንግዶችን የምንጠራ የነበር ነው ያው በኢንቪቴሽን ነው በጥሪ መልክ። ፖሊስም ጭምር አቆመን ነበረ እሱ ነገር አሁን ቀርቷልኝ። እናመሰግናለን ለውጥ ላመጡ ሰዎች፣ በተለይ ከክቡር ጠቅላይ ሚኒስትራችን የአሜሪካን ሀገር ጉብኝትና ከለውጥ በኋላ ኤንባሲያችን ክፍት ነው። ሁሉም ኢትዮጵያውያን ይመጣሉ ይጎበኙናል። ከዚህ በፊት እኛ ቅደን እኛ ጠይቀን ነበር ምንሰራው። አሁን ግን ተጠይቀን ነው እንደምታየው። እሁድ ለእሁድ ቢዚነን እዚህ ነው የምንውለው ኦልሞስት ስለዚህ በጣም ደስተኞች ነን። ብዙ ሰው ይመጣል። በራችን ክፍት ነው። አሁንም እናገለግላቸዋለን። እባካችሁ ነው እንዲህ የግል አስተያየትህ ልጠይቀ፣ እንዳልከው ፖሊስ አቁመን ነው በሩ ዝግ ነበር ብለሃል። እና በግልህ እንደ አንድ ሰራተኛ ምን ስሜት አለው እንደዚህ አይነት በሩ ክፍት ሆኖ ከማህበረሰብ ጋር ተገናኝቶ መስራት እና በርን ዘግቶ መስራት ምን አይነት ስሜት አለው ሁለቱ? ስሜቱ በእውነት ለመግለጽ ትንሽ ይከብዳል። እኔ በእውነት በኢትዮጵያ ኤምበሲ ስራ ከጀመርኩበት ጊዜ ጀምሮ ሙሉ ስራ ሰራሁ ብዬ መናገር የምችለው ባለፉት አንድ አመት ጊዜ ነው። እኔ በጣም ደስተኛ ነኝ። ብዙ ወገኖችን ሰር በማድረጌ ደስተኛ ነኝ። ደስታዬ ወደር የለውም። እንደ አንድ ዜጋ እኔም ጭምር ነው። ነፃ የሆንኩም ተገቢውን አገልግሎት በመስጠቴ ክብር ይሰማኛል እና እጅግ በጣም ደስተኛ ነኝ። ጽዮን፣ ኢትዮጵያ ውስጥ ስላለው የሰላም ሁኔታ አምባሳደር ፍጹምን ጠይቂያቸዋለሁ። የሰላሙ ሁኔታ በእርግጠኝነት ይረጋጋል፣ በእርግጠኝነት ሰላም ይሆናል። በተለያየ ምክንያቶች የተደረጉ ክፍተቶች እንደሚቀረፉ ትልቅ እምነት አለኝ። ህዝቡ የሚጠይቃቸውን ነገሮች ምላሽ እንደሚያገኙ መተማመን አለሁ። ለምሳሌ ኢንተርናሊ ዲስፕለስድ የሆኑ ሰዎች ወደ ቀያቸው መሄድ ጀምረዋል። እነዚህን የሰላም ሁኔታ የሚያባብሱ ነገሮች ግን አሉ። በህገወጥ የሚደረጉ የጦር መሳሪያ ዝውውር፣ የገንዘብ ዝውውር፣ ኮንትሮባንዶች የመሳሰሉ ነገሮች። በተለይ የገንዘብ ዝውውር ህገወጥ በሚሆንበት ሰዓት የገንዘብ ዝውውር ከመሆኑ አልፎ የጸጥታ ችግር የሆነ ስለዚህ፣ በማናቸውም ሁኔታ በእንደዚያን ነገር ላይ ያሉ ሰዎች በየዋህነት በህገወጥ ግብይትና በባንክ መካከል ያለውን ልዩነት ብቻ በማየት ከዛ ባለፈት ጉዳት እንደሌለው የዕለቷን ብቻ ልዩነቱ ይሄን ያህል ነው እሱን በባንክ ሲሄድ አጠዋለሁ ስለዚህ በሚል የሚያደርጉት ነገር አንደኛ፣ በብሔራዊ ባንክ በኩል በመንግስት በኩል እሱን የሚመለከት ማስተካከያዎች ይደረጋሉ። በአዳራሽ ውስጥ ሰላምታ ከመለዋወጥ አድራሻ ከመቀያየር እና በጉዳዮች ላይ ከመወያየት ጋር በእኩል ቦታ ይዞ የነበረው ከአምባሳደር ፍጹምና ከከንቲባ ታከለ ኡማ ጋር ፎቶ ለመነሳት የሚጠይቁ የተሳታፊዎች ቁጥር ከፍ ያለ እንደነበር ለመመልከት ችያለሁ። ለአሜሪካ ድምጽ ጽዮን ግርማ Washington DC <laughs> መስፍን አድራጌ ላደረሰን ዘገባ እናመሰግናለን። እያዳመጣቸው የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ እየተላለፈ የሚገኘውን የጋቢና ቪኦኤ ዝግጅታችን ነው። በተከታዩ ዘገባ ወደ ባህር ዳር እናቀናለን። እንሰራ ወይም እንስራ የተሰኘ የሸክላ ላይ የስዕል አውደ ርዕይ በባህር ዳር ከተማ። ዘገባው የአስቴር ምስጋናው ነው። ስዕሉን ያሰናዳው ደግሞ ራስ በረከት ትርጉሙን ያብራራል የስዕል ኤክዚቢሽን እንስራ የሚል መልእክት ሲኖረው አንደኛ በጋራ ተነስተን ስራ እንስራ ነው። ሁለተኛ ነገር ደግሞ እንስራ የሚል መልእክት አለው። የሀገራችን ባህላዊ ቁስ ከሆነው አንዱ ወይም ደግሞ ማድጋ ከምንለው የተለያዩ የሸክላ ውጤቶች የተሰራ ስራ ነው። እንዳየሽው ለመጀመሪያ ጊዜ የተሰራ የስዕል አውደርኢ ሲሆን ኢትዮጵያዊነትን አጉልቱ የሚያሳይ ነው። በዚህ የስዕል አውደርኢ ውስጥ የሰው ልጆች መነሻችን አፈር ነው፣ መጨረሻችንም ደግሞ አፈር ነው። እነዚህም ከሸክላ የተሰሩ ተሰባሪ በሆኑ ነገሮች ውስጥ ጥበብ ያስቀምጡት። ስለዚህ ሰ ሰዎች ከአፈርነት እሳቢ እንውጣ የሚል መልእክት ነው ያለው። የራስ በረከት የጥበብ ውጤት የሆነው ይህ የሸክላ ላይ የስዕል አውደ ርዕይ ዋና ዓላማው ሀገርን መገንባት ላይ ያተኮረ ነው ይላል። ሰው ሀገሩ ሊታደግ፣ ሰው ሀገሩ ሊያከብር፣ ሰው ለሀገሩ ሊኖር፣ ሰው ለሀገሩ ሊሞት ሲገባ ወንድም ከወንድም፣ እህት ከእህት ሰው እየተፋጀ እልቂት ላይ ነው ያለ ነው። ስለዚህ ኢትዮጵያዊነት ማለት ደግሞ ይሄ መገለጫችን ስላልሆነ ከእንደዚህ አይነት አስተሳሰብ ልንወጣ ይገባናል የሚል መልእክት ነው ይዞ የመጣው። የተወሰኑ ሰዎች ይኖራሉ የራሳቸውን ግላዊ ጥቅም እያሰቡ ሀገርን የሚበድሉ ግን፣ ሀገር ማለት እኔና አንቺ ሌላው ማህበረሰብ ተሰባስቡ የሚኖርባት እኔ ኮ ኢትዮጵያዊ ነኝ እያልኩ እንድመጻደቅ የሚያደርገኝ ማንነት የመጠረ ሀገር ናት። ስለዚህ ሰዎች ለሀገር ክብር በኖረ ቁጥር ለጎረቤት ለእህት፣ ለወንድም፣ ለእናት፣ ለአባት፣ ለአክስት፣ ለአጎት ወዘተ ክብር ይኖረናል። ክብር ማለት ሀገር ነው። ሀገር ማለት ክብር ነው። በዩኒሰን ሆቴል በተዘጋጀው የሴላው ደሬ በሸክላ በተሰሩ ምጣድ፣ ጀበና፣ ድስት፣ ጋን እንዲሁም እንስራ ላይ ያረፈውን ይህን የጥበብ አሻራ የጎበኙ ወጣቶች እንደ ሸክላ በአንድ ታይቶ የሚጠፋ ታሪክ ሰርተን አንለፍ የሚል መልእክት መረዳታቸውን ይናገራሉ። ወሰን ታረቀኝ ስራ ላይ ብዙ መልክቶችን አግኝተናል፣ ን ከአፈርነት ሀሳብ እንውጣ ብሏል። ሰአሊው እና አዘጋጆቹ በዘመኔ በኔ ትውልድ ውስጥ እልፍ ያለ ነገር መስራት እንዳለብኝ አውቃለሁ። ከሸክላነት ከአፈርነት ባህሪ ወጥቼ ለዘመን የሚታለፍ ለትውልድ የሚታለፍ ነገር መስራት እንዳለብኝ ተረድቻለሁ። ብርሀም ይራራባል አለም በእርግጥም አስተማሪ የሆነ ሰው ማነው? ወዴት ነው ጉዞ? ማን ነበርን? ወዴት እየሄድ ነው? ከነበርንበት ወደኋላ እንዴት እየሄድ እንደነበር እና ትልቁን የሀገራችን ታላቁን የነበረን ታሪክ የሚያስረዳን ሀገር የምትገነባው በፍቅር ብቻ ሳይሆን የጌታን ለጌታ የቄሳርን ለቄሳር በሚለው መርህም በመሆኑ ለሀገራችን የሚጠበቅብንን መስጠት መዘንጋት የለብንም፣ ሲል ባውደሪው ለተሳተፉ የንግዱ ማህበረሰብ መልእክት አስተላልፏል። ሰዓሊ በረከት ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ሄለው jigjiga helow goday helow ቀብሪ dahar helow dhagax buur helow diri dhabe ሽሚል ገቢና gabina v o ጋቢና gabina gabina gabina waxaad gabina ከጋቢና ጋር ስለሆናችሁ እናመሰግናለን አድማጮቻችን አፍሪካውያን ተሰባስበው በዋሽንግተን ዲሲ በሐምሌ ሊሮጡ ነው ያሉን ደግሞ ዶክተር ጋሻ አብዛ ናቸው ታላቅ የአፍሪካ ሩጫ በሚል ዝግጅት የተሰናዳ ነው ብለዋል። ጽዮን ግርማ ቅዳሜ ዕለት እዚህ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ውስጥ በተሰናዳ ዝግጅት ላይ አግኝታ በወፍ በረራ አናገራቸው ነበር፤ እንደሚከተለው ይቀርባል። ጽዮና አመሰግናለሁ። አንቺ ተቋም እንዳደረግሽው የኢትዮጵያን ቀን በዲሲ በሚል ባለፈው ጠቅላይ ሚኒስትር አብይ በሶስት ከተሞች በነበራቸው ቆይታ አንዱም እዚህ ዋሽንግተን ዲሲ ላይ ነበረ። እዛ ዋሽንግተን ዲሲ በነበራቸው ቆይታ ከንቲባዋ ቀኑን የኢትዮጵያን ቀን በዲሲ ተብሎ እንዲ ታሰብ ባስተላለፉት መልእክት ነበረ። እናም ውድድራችንም ከመልእክት በላይ ቀኑን በየዓመቱ በደመቀ ሁኔታ እንድናስብ በሚያስችለን ሁኔታ የአምስት ኪሎ ሜትር ሩጫ ብዙ ኢትዮጵያውያኖችን የሚያሳትፍ ሰዎች የሚያካትት ሩጫ እያዘጋጀን ነው የምንገኘው። ምንድን ነው ከዚህ ከሩጫው ጋር ያገናኙት ጉዳይ? መልካም። ጽዮን ከዚህ በፊት በኢትዮጵያ በሚገኘው የታላቁ ሩጫ በኢትዮጵያ ለመጀመሪያዎቹ ከምስረታው ጀምሮ ባሉት ከሪቻርድ ነሩከር ከኃይሌ ገብረሥላሴ ጋር ሆነን ያካሄድ ነው ሩጫ ነበረ። እዚህ ሀገር መጥቼ ዶክትሬት ዲግሪን ከተማርኩ በኋላ ደግሞ ወደዚህ ዲሲ አካባቢ ስመጣ ባለኝ ሙያ ለህብረተሰብ የምንድነው የሚያበረክተው በሚል ጥያቄ ከሌሎች ጓደኞቼ አገር ወዳድ ከሆኑ ሰዎች ጋር ተገናኝተን የምናካሄደውና ያመነጨነው ነው ሀሳብ ነው እናም ታውሰን ዩኒቨርሲቲ ነው የማስተምረው። በማስተምርበት መስክ ነው ይህንን ሩጫ የምናካሄደው። ምክንያቱም ስፖርት ማኔጅመንት ነው ማስተምረው። ሩጫውም አለ፣ ትምህርት ቤቱም አለ፣ ከዚህ በፊት የነበረው ሙያ አለ። ሁሉንም በማገናኘት ለኮሚኒቲው አንድ ነገር ማበረከት ያስችለናል በሚል ሂሳብ ነው። መቼ ነው ይሄንን ሩጫ የምታደርጉት? በምን መልኩስ ነው የምታደረጉት? ያው ኢትዮጵያ ውስጥ እንግዲህ በጣም የታወቀ ፕሮግራም ነው ታላቁ ሩጫ በዓመት አንድ ጊዜ የሚደረግና እዚህ ደግሞ ለአፍሪካውያኖች የሚል ነው ያየሁት። ምን አይነት ፕሮግራም ነው ፕሮግራሙ? መቼ ነው ፕሮግራሙ የሚሆነው? ጁላ ሀያ ሰባት በያርድስ ፓርክ ላይ ነው የሚሆነው የአፍሪካ ታላቅ የአፍሪካ ሩጫ ነው ብለን የጠራ ነው ወይም ግራንድ አፍሪካ ራን። ምክንያቱም ምንድነው የኢትዮጵያን ቀን በዲሲ በምናከብርበት ወቅት በአፍሪካ ሕብረት ምስረታ ላይ ያለንን አስተዋጽኦ አበበ ቢቅላ የመጀመሪያውን የአፍሪካ ወርቅ በኦሎምፒክ እንደማግኘቱ መጠን ቀኑን በሰፋና በደመቀ ሁኔታ ለኢትዮጵያኖች ብቻ ሳይሆን ከሌሎች አፍሪካኖች ጋር መክበር እንዲያስችለን በማሰብ ነው ታላቅ የአፍሪካ ሩጫ ብለን የምናዘጋጅ አለ ነው። ডার <laughs> কাল ስዩም ወደ ኋላ የሚመልስ ዘፈን ንጋብዘን ዛሬ ስለዚህ የዛሬውን ምስጋና ወስዳለሁ። አሁን አመሰግናለሁ አላልሽም ቢሆን ምስጋናውን ወስዳለሁ። እንግዲህ ዝግጅታችንም በዚህ ተጠናቋል። በእኔ በኩል ጽዮን ግርማ በሬያችሁ ነበርኩ። ደህና ደሩ። መልካም